ኢትዮጵያ ውስጥ የአደጋ ጊዜ ምግብ ክምችት እየተሟጠጠ ነው ሲሉ ግብረሰናይ ድርጅቶች እያስታወቁ ነው። ሀገሪቱ በዚህ ወር መጨረሻ ላይ በከባድ ድርቅ ምክንያት ለረሃብ ለተጋለጠ ወደ ስምንት ሚሊዮን ለሚሆን ሕዝብ የምታቀርበው ምግብ በጎተራዋ እንደማይኖር ተነግሯል። ሰሎሞን አባተ ተጨማሪ ይዟል። አባሪ ሆሬ ድርቁ ህይወታችንንም አካባቢያችንንም በጣም ነው የጎዳው። የህይወታችን የኑሮአችን መሰረት የሆኑት እንስሳት ግጦሽ በመጥፋቱ ምክንያት አለቁ። ወደ ሌሎች አካባቢዎችን መንቀሳቀስ አንችልም። በዚህ አካባቢ ከድርቁና ከጉዳቱ የተረፈ አንድም ቦታ የለም። ይህንን ድርቅ እን እንዲከፋ ያደረገው ባለፉት ጥቂት ዓመታት ውስጥ አንዱ ሌላውን እየተከተለ በመከሰቱ ነው። መሐሙድ ዱበት በኢትዮጵያ ሶማሌ ክልል ከዋርደር አካባቢ የተፈናቀለ የሰላሳ ሁለት ዓመት ከብት አርቢ ነው። ድርቁ ያጠቃቸውንና ለረሃብ የተጋለጡ አካባቢዎችን ሰሞኑን ተዘዋውሮ የተመለከተውና የዘገበው ሮይተርስ የዜና አውታር የከፋው ጊዜ ከፊታችን መደቀኑንና ያ ጊዜ ደግሞ ሩቅ አለመሆኑን አመልክቷል። ሰባት ሚሊየን ስምንት መቶ ሺህ ሰው ከአንድ ወር ባነሰ ጊዜ ውስጥ የሚቀምሰው እንደማይኖር የኢትዮጵያ መንግስትም ግብረሰናይ ድርጅቶች መናገራቸውን የዜና ወኪሉ አመልክቷል። ህንድ ውቅያኖስ ላይ የሚዋዥቀው የውቅያኖሱ የሙቀት ሁኔታ ለአፍሪካ ቀንድ የከበዱና ተከታታይ የፈተና ዓመታትን ማስከተሉን የአየር ሁኔታና ጠባይ ተንታኝና ተንባዮች እየተናገሩ ናቸው። በይፋ ባይደነገግም አሁን አለ በሚባለው ወደ ስምንት ሚሊዮን የሚጠጋ ቁጥር ያለው ረሃብ ያፈጠጠበት ሰው ላይ ሌሎች ሁለት ሚሊዮን በመጪው ወር ውስጥ እንደሚታከሉ የመንግስቱንና የሰብአዊ ድጋፍ አጋሮቹን ጥናትና አሃዛዊ ቀመሮች ያጣቀሰው የሮይተርስ ዘገባ ይናገራል። ከሰሞኑ ተፈናቃዮች አንዷ የሆነችው የዋርዴሩ መጠለያ ነዋሪ የ30 ዓመቷ ቃራት ባርት ለአዣንስ ፍራንስ ፕሬስ ቴሌቪዥን ስለ ድርቁ ክፋት ተናግራለች። እኔ በሕይወቴ እንዲህ ያለ ነገር አይቼ አላውቅም። እዚህ እርዳታ ካላገኘን እኛም እንዳለቁት እንስሶቻችን ማለቃችን ነው። ሕይወታችንን በመታደጋቸው የረዴ ድርጅቶቹንና መንግስትን እናመሰግናለን። ትናንትና እርዳታ ባይሰጡ ኖሮ ዛሬ እዚህ ቆሜ አልገኝም ነበር። እስከ ፊታችን ሐምሌ የዘጠኝ መቶ ሰላሳ ሚሊዮን ዶላር ድጋፍ እንዲደርሳት ኢትዮጵያ ብትጠይቅም እስካሁን ያገኘችው ከጠየቀችው ከግማሹ ጥቂት ከፍ ያለ ገንዘብ ነው። ችግሩ ከየጎተራው የጥሪቱ መሟጠጥ ብቻ ሳይሆን ባዶዎቹን ጎተራዎች መሙላት ባይቻል እንኳ ምግቡን በቀጥታ ለማድረስ የሚያስፈልገው ገንዘብ ጭምር መሆኑን መንግስቱም፣ ለጋሾቹም፣ ዓለም አቀፎቹ የረድኤት ተቋማትም እየወተወቱ ናቸው። የዓለም የምግብ መርሃ ግብር ደብሊው ኤፍ ፒ የኢትዮጵያ ተጠሪ ጆን አይሊፍ ሁኔታውን ለማየት በድርቁ እጅግ በበረታ ሁኔታ ከተመቱት አካባቢዎች አንዱ ወደሆነው ሆነው የሶማሌ ደቡብ ምስራቁ ዋርደር የከትናንት በስቲያው አርብ ሄደው ነበር ያለንበት ሁኔታ እጅግ በጣም አስፈሪ ነው ብለዋል ለሮይተርስ በሰጡት ቃል የሕፃናት አድን ድርጅት የኢትዮጵያ ቢሮ ዳይሬክተር ጆን ግርሃም ለፈረንሳዩ የዜና ወኪል ሲናገሩ ለዓለም አቀፉ ማኅበረሰብ ጥሪ አሰምተዋል መንግስቱ ክፍተቱን ለመሙላት የሚቻለውን ሁሉ እያደረገ ነው። ይሁን እንጂ ሀብታም መንግስት አይደለም እኮ መንግስቱ። አሁንም ቢሆን ድሀ መንግስት ነው፣ ግን ይጨረጨራል። እንደ ዓለም አቀፍ ማህበረሰብ ጥረቱ ውስጥ የመግባት ኃላፊነት ያለብን ይመስለናል። በሌሎች አካባቢዎች ያሉ አደጋዎች ለምሳሌ ሶማሊያን፣ ደቡብ ሱዳንን፣ የመንን ብንመለከት የሚገባቸውን ትኩረት እያገኙ ነው። እዚህ ኢትዮጵያ ውስጥ ግን የሚገባውን ትኩረት ሳያገኝ ከስምንት ሚሊዮን በላይ ሰው ለአደጋ ተጋልጧል። ይህንን ያህል ብዛት ያለው ሰው በየትኛውም ሌላ አገር ውስጥ ለጉዳት አልተዳረገም። ሚስተር ግራሃም ስለ አደጋው አጣዳፊነት ሲናገሩ የከፋው አደጋ እላያችን ላይ ሊወድቅ አንድ ወር እንኳ አይሞላም፣ አንድ ወር እንኳ አይቆይም ብለዋል። መሰረታዊው የምግብ አቅርቦት እየገባ ያለው በበቂ ሁኔታ አይደለም። የአቅርቦት መስመሩም ሲሰባበር እየታየ ነው። ምግቡ በአንድ ዓመት ውስጥ ያልቃል። ከዚያ በኋላ ምን እንደሚሆን አናውቅም። ምግቡ ካልደረሰ እጅግ ወደ በረታ ረሃብ እንገባለን። ሕፃናቱ በአስከፊ ሁኔታ ነው የሚራቡት። አደገኛ ሁኔታ ነው የተደቀነብን። አሁን የነገሰው ስጋት በዚህ በያዝነው ሰኔ ሁለተኛ አጋማሽ ውስጥ ምግብ ድንገት ይቆማል የሚል ነው የኢትዮጵያ የአደጋ ስጋት ቅነሳ ሥራ አመራር ኮሚሽንና የተባበሩት መንግሥታት ድርጅት የሰብአዊ አገልግሎቶች ማስተባበሪያ ቢሮ የኢትዮጵያ ተጠሪን ለማነጋገር ጥረት እያደረግን ነው።